የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ በ1925ና 31 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ¶¶ የኛ ከወረዳው ሀቅምም ና ከዞንም ሀቅም ከፍ ብሎ ስለሚታይ አካባቢው አሁን መንግስት አይደለም እና አንዳንድ የቀበሌ አመራሮችም ወደ አርባ ምንጭ እና ወደ ምዕራብ ነው አሉት። ሌላ ወደ አማሮም ጠጋ ብሎ አሉት አሉ። ሌላ ደግሞ በወረዳችን ናያሉ። በምዕራብ ጉጂ ዞን ገላና አባያ ወረዳ የጸጥታና አስተዳደር ጽህፈት ቤት ኃላፊው አቶ እያሱ ጂኦን ነው የሰማችኋቸው። ይህ የርዕሱን ዜናዎች ተከትሎ በዕለቱ አቢይ ርዕስ ይቀርባል። በሀገራቸው የሚካሄደውን ጦርነት ሸሽተው ወደ ዩናይት ስቴትስ የፈለሱ ዩክሬናውያን የጤና አገልግሎት ማግኘት ከፈተናዎቻቸው ትልቁ መሆኑን ለዚሁም የበጎ አድራጎት ሰራተኞች ተረባርበው የሚሰጧቸውን አገልግሎት የተመለከተ ዘገባ ደግሞ በዓለም አቀፍ ርዕሶች ከኒውዮርክ ደርሶናል። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ሰኞ ጥር 20 2016 ዓ ም እንደምናመሻችሁ፣ ጤና አስጥልኝ። የሰዓቱን የዓለም ዜናዎች የሚያሰማን እንግዲህ ወልዴ ብርሃን ኃይሉ፣ ለስርጭት ምህንድስናው ቤል ባርበር ደግሞ ለቅንብሩ ተሰናድተዋል። እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። ዋና አዘጋጅዋ ጽዮን ግርማ ናት። ከተቀሩ ባልደረቦቻችን ጋር እንዳልኩት እስከ አራት ሰዓት አብረን እንዘልቃለን። በቅድሚያ ግን የሰዓቱን ዓለም ዜና በድጋሚ እንደምናመሻችው፣ የሰላም ግንባታና ፍትህ በድኅረ ጦርነት ትግራይ በሚል ርዕስ ከትናንት በስቲያ በኢንተርኔት ኮንፈረንስ ተካሄደ። በዮርዳኖስ ሶስት የአሜሪካ ወታደሮች ተገደሉ። እንዲሁም ሶስት አገራት ኤኮዋስን ለቀው እንደወጡ አስታወቁ። የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናድፋለን። የሰላም ግንባታና ፍትህ በድኅረ ጦርነት ትግራይ በሚል ፍሬ ሀሳብ ከትናንት በስቲያ ቅዳሜ ጥር 18 ቀን 2016 ዓ ም ዓለም አቀፍ ኮንፈረንስ በኢንተርኔት ተካሂዷል። ምሁራንና የማኅበራት ተወካዮች የጥናት ጽሑፎች ባቀረቡባቸው መድረክ ላይ የትግራይ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳና የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሀመር ንግግር አድርገዋል። ጥቅምት 23 2015 ዓ ም ፕሪቶሪያ፣ ደቡብ አፍሪካ የተፈረመውን የሰላም ስምምነት በተፈለገው ፍጥነት ተፈጻሚ ያለመደረጉን አምባሳደር ሀመር አስታውሰው፣ ትግራይ ውስጥ የተኩስ አቁም፣ የሰብአዊ መብት ጥሰቶች እንዲቀንስ ሁለቱም ወገኖች አድርገዋል አሉ ጥረት አመስግነዋል። በፍትህና በተጠያቂነት ዙሪያ በኦሮሚያና በአማራ ክልሎች ንግግሮችን እንዲካሄዱ ዩናይትድ ስቴትስ በጥረቷ እንደምትቀጥል ትግራይ ውስጥ ይገኛሉ የሚባሉ የኤርትራ ወታደሮች ስለሚወጡበት ሁኔታና በሌሎችም ጉዳዮች ላይ አምባሳደር ሀመር ተናግረዋል። በሌላ በኩል ስምምነቱ ከተፈረመ ከ14 ወራት በላይ ማስቆጠሩን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ጠቁመው አሁንም ከአንድ ሚሊዮን በላይ ተፈናቃዮች ወደ ቀያቸው እንዳልተመለሱ አሳስበዋል። አቶ ጌታቸው አክለውም የትግራይ ህገ መንግስታዊ ግዛት ወደ ነበረበት አልተመለሰም ማለታቸውን የትግርኛ ክፍል ባልደረባችን ገብረ ገብረ መድህን ዘግቧል። በኢራን እንደሚደገፍ የሚነገር አንድ ቡድን በዮርዳኖስ በድሮን ባደረሰው ጥቃት ሦስት አሜሪካ የአሜሪካ ወታደሮች ሲገደሉ በሶሪያ ድንበር አቅራቢያ ደግሞ በደርዘን የሚቆጠሩ መቁሰላቸው ታውቋል። ወደ ደቡብ ካሮላይና ግዛት በመጓዝ ላይ ለነበሩት የአሜሪካው ፕሬዚደንት ጆ ባይደን የብሔራዊ ደህንነት ቡድናቸው ስለ ጥቃቱ የገለጸላቸው ሲሆን በአንድ ቤተ ክርስቲያን ባደረጉት ንግግር ምላሽ እንሰጣለን ሲሉ ተደምጠዋል። የእስራኤልና የሐማስ ጦርነት እየተካሄደ ባለበት ወቅት በአሜሪካ ኃይሎች ላይ ለበርካታ ወራት ድብደባ የተፈጸመ ሲሆን የአሜሪካ ወታደሮችን ሕይወት ሲቀጥፍ ግን ለመጀመሪያ ጊዜ ነው። የአሜሪካ ባለሥልጣናት ከጥቃቱ ጀርባ ያለውን ቡድን በእርግጠኝነት ለመለየት ምርመራ ማድረጋቸው ሲነገር፣ ባይደንም በትናንቱ ንግግራቸው በኢራን የሚደገፉ ሚሊሻዎችን ተጠያቂ አድርገዋል። ጥቃት ፈጻሚዎቹን በመረጥነው ነው መንገድ ተጠያቂ እናደርጋለን ብለዋል ባይደን። የአሜሪካ ማዕከላዊ ዕዝ እንደገለጸው ከዮርዳኖስ በተነሳ ድሮን በደረሰው ጥቃት ቢያንስ 34 ወታደሮች ሲጎዱ ስምንቱ ለሕክምና ከዮርዳኖስ እንዲወጡ ተደርገዋል። ጥቃቱ የደረሰው በዮርዳኖስ ሶሪያ ድንበር አቅራቢያ በሚገኝ የአሜሪካ ጦር የስንቅና ትጥቅ ሰፈር ላይ ሲሆን፣ ሰፈሩንም ለዮርዳኖስ ኃይሎች ምክርና ድጋፍ የሚሰጡ የአሜሪካ ወታደሮች እንደሚገለገሉበት የአሶሴትድ ፕሬስ ዘገባ አመልክቷል። ይህ በእንዲህ እንዳለ አገራት በተመድ ስር ለሚተዳደረው የፍልስጤማውያን እርዳታ ድርጅት ይሰጡት የነበረውንና ለጊዜው ለማቋረጥ የወሰኑትን ድጋፍ እንደገና እንዲያጤኑ የተመድ ባለሥልጣናት ጠይቀዋል። በፍልስጤማውያኑ የእርዳታ ድርጅት ውስጥ ከሚሠሩት 13,000 ሠራተኞች ውስጥ በደርዘን የሚቆጠሩት ሐማስ ጥቃት በፈጸመበት ወቅት ተሳትፈዋል ስትል እስራኤል ክስ ማሰማቷን ተከትሎ ዋና ለጋሾቹን አሜሪካና ጀርመንን ጨምሮ ቢያንስ ዘጠኝ አገራት የገንዘብ እርዳታቸውን አቋርጠዋል። የተመድ ዋና ጸሐፊ አንቶኒዮ ጉቴሬሽ ትናንት እሁድ ባደረጉት ጥሪ እርዳታቸውን ያቋረጡት መንግስታት የፍልስጤማውያኑ እርዳታ ድርጅት ስራዎችን መቀጠል እንዲችል እንዲያደርጉ ጠይቀዋል። በሽብር ስራ ተሰማርተዋል የተባሉት የተመድ ሰራተኞችንም ተጠያቂ እንደሚያደርጉ ጉቴሬሽ ቃል ገብተዋል። 12 ሰራተኞች ተጠያቂ የተደረጉ ሲሆን ዘጠኙ ከድርጅቱ መባረራቸውንም ዋና ጸሐፊው አስታውቀዋል። የወንጀል ክስ ሊከተል እንደሚችልም አስጠንቅቀዋል። በተለምዶ የተመድ ሰራተኞች ከስራቸው ጋር በተያያዘ ለሚፈጸሙ ነገሮች ተጠያቂ አይሆኑም። እስራኤል ያቀረበችውን ክስ ተመድ በመመርመር ላይ ነው። በታጠቁ ሶማሊያዊ የባህር ላይ ጠላፊዎች ታግታ ነበር የተባለችን የስሪላንካ መርከብ የሲሸልስ ኃይሎች ማስለቀቃቸውን የአገሪቱ ፕሬዝደንት ቢሮ አስታውቋል። የሲሸልስ ልዩ ወታደራዊ ኃይል መርከቧን መቆጣጠሩና በውስጡ የነበሩ ስሪላንካውያንን ማዳኑን የፕሬዝደንቱ ቢሮ ጨምሮ ገልጿል። ሎሬንዞ ፑታ አራት የተባለችው መርከብ ከሶማሊያ መዲና ሞቃዲሹ 840 ማይል ርቀት ላይ ተይዛ እንደነበር የስሪላንካ ባህር ኃይል አስታውቋል። መርከቧ ወደ መዲናዋ ቪክቶሪያ በማቅናት ላይ መሆኗም ታውቋል። የእስራኤልና ሐማስ ጦርነት መፈንዳቱን ተከትሎ በኢራን የሚደገፉት የሁቲ አማጽያን በቀይ ባህር ላይ በሚተላለፉ መርከቦች ላይ ጥቃት በመሰንዘር ላይ በመሆናቸው እና በዚህም ምክንያት በየመን ባህረ ሰላጤ የነበሩ ዓለም አቀፍ የባህር ኃይሎች ወደ ቀይ ባህር በመዝለቃቸው በሶማሊያ የሚገኙ የባህር ላይ ጠላፊዎች እንደገና እንዳያንሰራሩ ተሰግተዋል። ባለፈው ዳር አንድ የቡልጋሪያ ጅምላ ጫኝ መርከብ በሶማሊያ የባህር ጠላፊዎች መታገዷ ሲታወቅ ክስተቱ ከስድስት ዓመታት ወዲህ የተፈጸመ ስኬታማ የሆነ ጠለፋ ነው ተብሏል። አድማጮቻችንና ተመልካቾቻችን፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በደቡብ አፍሪካ የሚገኙ ጋዜጠኞች በጋዛ ለተገደሉ የሙያ አጋሮቻቸው የመታሰቢያ ሻማ መብራት ሥነ ሥርዓት በጆሃንስበርግ ትናንት ይሁድ አከናውነዋል። ለጋዜጠኞች መብት የሚሟገተው ሲፒጄ እንደሚገምተው በሐማስና በእስራኤል መካከል ጦርነት ከጀመረ ወዲህ እስከ ትናንት እሁድ ድረስ 83 ጋዜጠኞች ተገድለዋል። ከእነዚህ ውስጥ 76 ፍልስጤማውያን፣ አራት እስራኤላውያን እና ሶስት ሌባኖሳውያን ይገኙበታል። በመታሰቢያው ሥነ ሥርዓት ላይ የተናገሩት ጋዜጠኞች ሙያው ገለልተኝነትን በተመለከተ ስለ ገጠመው ፈተና አውስተዋል። ጦርነቱ ከጀመረ ወዲህ 26083 ሰዎች እንደተገደሉ በጋዛ የሚገኘው የጤና ሚኒስቴር አስታውቋል። 64 ሺህ በላይ ደግሞ ጉዳት ደርሰውባቸዋል ተብሏል። ደቡብ አፍሪካ እስራኤልን በዘር ማጥፋት ከሳ ሄግ በሚገኘው ፍርድ ቤት አቁማለች። በምዕራብ አፍሪካ የሚገኙት ማሊ፣ ቡርኪና ፋሶ እና ኒጀር ከቀጠናው የኢኮኖሚ ማኅበረሰብ ኤኮዋስ ራሳቸውን ማግለላቸውን አስታውቀዋል። ኤኮዋስ በአገራቱ የተፈጸሙትን መፈንቅለ መንግስቶች ለመቀልበስ ሲል ኢሰብአዊ ብለው የገለጹትን ማዕቀብ ጥሏል ሲሉ የአገራቱ ሁንታዎች ትናንት በእሁድ በጋራ ባወጡት መግለጫ አስታውቀዋል። በሦስቱም አገራት ብሔራዊ ቴሌቪዥኖች በተነበበው መግለጫ ከኤኮዋስ እና ከማዕከላዊ አፍሪካ የኢኮኖሚ ማኅበረሰብ ኢካስ መልቀቃቸውን አስታውቀዋል። ሦስቱ አገራት በመግለጫቸው ኤኮዋስ ከመሥራቾቹ የቀድሞ አባቶች እንዲሁም ከፓን አፍሪካዊ ሐሳቦች አፈንግጠዋል ሲሉ ከሰዋል። በውጪ ኃይሎች ተጽዕኖ ኤኮዋስ የተመሠረተባቸውን መርሆች በመተው ለአባል አገራት ስጋት ሆነዋል ብለዋል መግለጫው። በአካባቢው እንደ ፖለቲካና ኢኮኖሚ ባለሥልጣን የሚታየውና 15 አባላት ያሉት ኤኮዋስ የኢኮኖሚ ትስስርን ለመፍጠር በሚል እንደ አውሮፓያን አቆጣጠር በ1975 የተመሰረተ ሲሆን በቀጠናው በተከታታይ የተካሄዱትን መፈንቅለ መንግስቶች ለማቆም አቅም ማጣቱ ተነግሯል። የሀገራቱ ኤኮዋስን ለቆ መውጣት በምን አይነት ሂደት እንደሚፈጸም ግልጽ አይደለም ሲል የአሶሴድ ፕሬስ ዘገባ አመልክቷል። የዜና ወኪሉ ላቀረበለት ጥያቄ ኤኮዋስ ወዲያውኑ መልስ ባይሰጥም እውቅና የሚሰጠው ዲሞክራሲያዊ ለሆኑ መንግስታት ብቻ መሆኑን ከዚህ በፊት አስታውቋል። በመጨረሻም የአፍሪካ መሪዎች በሮም ጣሊያን ከአገሪቱ ጠቅላይ ሚኒስትር ጋር ጉባኤ መቀመጣቸው ሲነገር ጆርጂያ ሜሎኒ ብዙ የተባለለትንና ለአህጉሪቱ የያዙትን የኃይል ዘርፍ እና ፍልሰትን የማስቆም እቅድ ይፋ ያደርጋሉ ተብሏል። የቀኝ ዘመም መሪዋ ጆርጂያ ሜሎኒ ከሁለት ዓመታት በፊት ወደ ሥልጣን የመጡት በጸረ ፍልሰተኞች የምርጫ አጀንዳ ነበር። የሜሎኒ እቅድ በአፍሪካ እና በአውሮፓ መካከል የኃይል ድልድይ በመሆን ለአውሮፓ ኃይል የሚቀርብበት በአፍሪካ ደግሞ መዋዕለ ንዋይ የሚፈስበትን ዘዴ የቀየሰ ነው ተብሏል። እቅዱም በሙከራ ደረጃ በሚገኙ ፕሮጀክቶች እንደሚጀመር ተገልጿል። ኃይልን በተመለከተ አውሮፓ በሩሲያ ላይ ያላትን የነዳጅ ጥገኝነት ለመቀነስ ያለመ ነው ተብሏል። የአውሮፓ ኅብረት በበኩሉ ለአፍሪካ 160 ቢሊዮን ዶላር ይፈጃል የተባለ እቅድ በተመሳሳይ በመያዙ የጣሊያን እቅድ ድጋፍ ሊያጥረው ይችላል ተብሏል። በተጨማሪም እቅዱ አፍሪካ በምታገኘው የኃይል መዋለ ነዋይ ምትክ ፍልሰትን መግታት እንደሚጠበቅባት አመልክተዋል። ክቡራትና ክቡራን ለምሽቱ ያስኩት ዜና በዚሁ ተፈጽሟል። ለቀሪው ዝግጅቶች ወደ አሉላ መልሳቸዋሉ። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማ የተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ ጥር 20 2016 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ቀደም ብዬ የስርጭት መሐንዲሳችንን ቤል ባርበር ብዬ ነበረ። ሌላውን ባልደረባችንን ስምና ያነሳውት ቤላንድራዴ ነው። የዕለቱ ዋና አዘጋጅ ጽዮን ግርማ፣ የምስልና ድምፅ አቀናባሪዎቻችን ሲሳይ አሸናፊና ግርማ ደገፋ ናቸው። የዛሬዋ የዌብና ማኅበራዊ መገናኛ አቀናባሪያችን ደግሞ ስመኝሽ ትቆየናለች። እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን ወደ ቀዳሚው ርዕስ ልውሰዳችሁ። ቀደም ብለን በመግቢያው ያስተዋወቅ ነው ርዕስ ነው የኦሮሞ ነጻነት ሰራዊት ታጣቂዎች በኦሮሚያና በደቡብ ክልሎች አዋሳኝ ቀበሌ ከሳምንት በፊት ፈጸሙት በተባለ ጥቃት ሰላማዊ ሰዎች እንደተገደሉ ነዋሪዎችና የአካባቢው ባለስልጣናት አመልክተዋል። የአካባቢው ሰላምና ጸጥታ ጥበቃም ከወረዳውና ከዞኑ አቅም በላይ እንደሆነ አክለው የገለጹት ኃላፊው የፌዴራል መንግስቱን ጣልቃ ገብነት ጠይቀዋል። ጥቃቱ ባስከተለው አለመረጋጋት ሳቢያም የአካባቢው መደበኛ እንቅስቃሴ መገደቡን የአሜሪካ ድምፅ ያነጋገራቸው ነዋሪዎች አመልክተዋል። ለጥቃቱ ተጠያቂ ከተደረገው የኦሮሞ ነጻነት ሰራዊት ታጣቂዎች ቃል አቀባይ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ዮናታን ዘብዲዮስ በጉዳዩ ላይ ያጠናቀረውን ዘገባ እንደሚከተለው ያቀርበዋል። ባለፈው ሳምንት ሰኞ ጥር 11 ቀን 2016 ዓ ም በኦሮሚያ ክልል ምዕራብ ጉጂ ዞን ጋላና አባያ ወረዳና በደቡብ ኢትዮጵያ ክልል ኮሬ ዞን ሰርማላይ ወረዳም በሚገኙ የገጠር ከተሞች ታጣቂዎች ፈጸሙት በተባለ ድንገተኛ ጥቃት ስብሎች መገደላቸውን ነዋሪዎችና የአካባቢ ባለሥልጣናት ተናግረዋል። የኦሮሚያ ክልል ምዕራብ ጉጂ ዞን ጋላና ወረዳም የጸጥታና የአስተዳደር ጽሕፈት ቤት ኃላፊ አቶ እያሱ ጂኦ ታጣቂዎቹ ፈጸሙት ያሉት ጥቃት ድንገተኛ እንደነበረ ለአሜሪካ ድምፅ ተናግረዋል። በጥቃቱ አንዲ የወረዳችን ካቢኔ ሞቷል። ነው የጤና ምክትል ኃላፊ ነው። ለካቢኔም ነው ያው ሙያም ስላለው ህብረተሰቡን የኩፍኝ እንትን ወስዶ ክትባት ወዝዶ ነው ገባ እና አንድ ደግሞ ባለሙያው ተመታል። እሱ ትንሽ አሁን ተሽሎታል። እዛ መድኃኒቱን ይዞ ገባ ማለት ነው። በሌላ በኩል ደግሞ እዛው አካባቢ ሚሊሻ ነበሩ የይቱ የወዶ ጠርባ የእርጋንሳን ጀምሮ በኋላ ደግሞ እዛው አካባቢ ነዋሪ የነበሩ ከብቶቻቸውን ሲጠብቁ የነበሩ እና እዛ አካባቢም እነርሱ ሰዎቹ አይቶ ከነሱ ጋር የነበሩ ሶስት ሰው ተጎዳ። አጠቃላይ ለህብረሰቡን ለዚህ ለዚህ ዓላማ ብሎ የሄዱት እዛ ላይ ተከቦ የሞቱት ወደ አስራ አንድ ሰው ይወጡ አርፏል። ኃላፊው አክለው ይህ ጥቃት ከተፈጸመ በኋላ በአካባቢው ይሰጥ የነበረውም የህክምና አገልግሎት መስተጓጎሉን ገልጿል። ጉዳዩም ከወረዳውና ከዞኑ አቅም በላይ መሆኑን ተናግሯል።

አማሮም ማሮም ጠጋ ብሎ ያሉት አሉ። ሌላ ደግሞ በወረዳችን አሉ። አቶ ነቢዩ ነጋሽ በምዕራብ ጉጂ ዞን ገላና ወረዳ የጻልቀ ቀበሌ ነዋሪ መሆናቸውን በስልክ ለአሜሪካ ድምጽ ተናግሯል። ባለፈው ሳምንት ሰኞ ጥር 11 ቀን 2016 ዓ ምት ጠዋት ሁለት ሰዓት አካባቢ በታጣቂዎች ደረሰ ካሉት ጥቃት በኋላ የሰላማዊ ሰዎች እንቅስቃሴ በስጋት ምክንያት መገደቡን ገልጿል። አሰጊ ነው አሁን ምክንያቱም እዛ አሁን የወረደው ሽኔ የሆነ ታጣቂ እዛ ሙሉ ቀበሌያቸውን ስለወረዱ አሁን በሰላም ገብቶ በሰላም ለመላው ህብረተሰቡ እንደሚቸገሩ እኛም ራሳችን ይዘጋለን። ምክንያቱም ያ ከመንግስት ውጭ የመንግስት የታጠቁት ሚሊሻዎች እየተገደሉ በመንግስት ቁጥጥር ስር ነው ለማለት ይከብዳል። እንግዲህ እነሱ የራሳቸውን በአንድ ላይ አቁመው ገበያውን ለራሳቸው ነው የተቆጣጠሉ። ምክንያቱም ባለፈ ቅርብ ላይ የመንግስት የሰራውን ጤና ጣቢያ ጭምር የቡንዳ እንዳቃጠሉ በራሳቸው። ስለዚህ የዚህ አይነት ችግር አለ እዚያ አካባቢ ላይ አካባቢ ያው እኛ ወደዛ አንድም ያው ያሰጋል ብለን እናስባለን። አሁን ለህዝብ የሚያሰጋ ቦታ ነው። ለደህንነታቸው በመስጋት ስማቸው እንዳንጠቅስ ጠየቁን። ሌላ የጻልቀ ቀበሌ ነዋሪም በስጋት ውስጥ መሆናቸውን ተናግሯል። በጣም ያሰራል እኮ ምን ምን ነው ሰው በሞተበት አካባቢ ሬሳም እዚህ ሶስት ቀርቷል እያሉ ነው መግባት አልቻለንም። የሰው እንቅስቃሴ ታች እኮ ነው የእነሱ እና የእኛ መካከል እኮ ዋሻው አለ ዋሻ ስላለ እኛም ወደ ታች አንድም እነሱም ወደ ላይ አይወጣም በ በቃ ያስፈራል። ከዛ የመጣው ሬሳው የኔ ባል ሞቷል እያለች እየለቀሱ በዛ ሰዓት ነበሩ። በቃ ታች ነው። በመካከላችሁ ዲና ርቀት አለ። ወደ ላይም እንደዚህ ያለ በጣም ከፍተኛ ፍርሃት አለ። አንድም በኮረ ዞን የክለ የመጀመሪያ ደረጃ ሆስፒታል ኃላፊ አቶ ገዛኝ እንዳሻ በበኩላቸው ሁለት ሰዎች ለህክምና ሆስፒታል መግባታቸውና ዘጠኝ አስከሬን መመለከታቸውን ገልጿል። ያላቸው መጥተው በዚህ ያለፈ እንጂ ወርዶ የተደረገ ነገር የለም። ግን ሁለት ሰዎች ጉዳት የደረሰባቸውን አክበናል። አንዱ ግራ ጎኑ ላይ ጉዳይቱ አካባቢ ማለት ነው። ሁለተኛው ደግሞ የእጅ ክንዱ ላይ ነው የተመታው። ቤቱም አልወጣም። ሞክረን ትንሽና ትርግም ማይደረስበትን በራጅ ያለበት ታይቶ ለየትኛው አካባቢ ይቀርባል፣ ቤት በኩል ገብቶ ለማውጣት ይቀርባል። ለምነው በራጅ ታይቶ እንዲወጣ ብለን አስፈላጊውን ህክምና ያነረ ግን አድሮ ነው የሄደው። ጉዳቱ እኮ የሚካድ ነገር የለውም። እ ሰዎች መሞታቸው ዘጠኝ አስክሬን እ መኪና ወታደሮ ፓትሮል የፖሊስ መኪና ወታደሮ የሄደው የምዕራብ ጉጂ ዞን ገላና አባያ ወረዳም የጸጥታና የአስተዳደር ጽሕፈት ቤት ኃላፊ አቶ እያሱም ለጥቃቱ ተጠያቂ ያደረጉት የኦሮሞ ነጻነት ታጣቂዎች ጥቃቱን ካደረሱት በኋላ ከአካባቢው እንደሚሸሹ ተናግሯል። ይሄ ኦነግ ሸኔ የሚባለው ኃይል ሰው እዛ እንዳይገባ እዛ እንዳይሰራ ህብረተሰቡን ደርሰ በቃ እንደ አንድ ሰው የምትረዳውን ነገር እንዳትረዳ አካባቢ በጣም አሁን በዚህ ሁኔታ ተገቦኗል። አካባቢም ተቆጣጥሯል እንዳንል ይሄንን ቱንከሳ ከፈጸሙ አሁን መንግስት አካል ከሄደ የት እንደሚገኙ አይታወቅም። ተቆጣጥረዋል ሲባል እኮ ባንዲራውን አድርጎ አለው ብሎ ምሽግ ቆፍሮ አይቀመጥም እና አደራጅተን ሬሳው ለማንሳት ነበረ። የህር ነው ነበርኩ በቦታው ስንሄድ ገሎ ጠፉ እንጂ ፈልገን አተን ሬሳ ነበር ያወጣ ነው። ስለዚህ ይሄ ቡድን አንተ ለልማት ስትገባ የራሱን አደራጅቶ መጥቶ የሚያጠቃ ካጠቃ ወዲህ ደግሞ የሚሸሽ ነው እንጂ እንዲ አካባቢው ላይ እንደ አንድ ተቆጣጥሮ አካባቢ አለው እኔ እኔ ተቆጣጥራለው ብሎ አካባቢ ላይ የሚቀመጥ ሀይልም አይደለም። የኦሮሞ ነጻነት ሰራዊት ብሎ ራሱን የሚጠራው ታጣቂ ቡድን ዓለም አቀፍ ቃል አቀባይና በዩናይትድ ስቴትስ ቨርጂኒያ የሚኖሩት አቶ ኦዳተርቢም ቡድናቸው ለተከሰሱበት ጉዳይ ምላሽ እንዲሰጡ ያደረግነው ሙከራ አልተሳካም። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም። ዮናታንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮቻችን፣ ተመልካቾቻችን አሁን ወደ ዓለም አቀፍ ርዕሰ ጉዳይ ነው የምንሻገረው። ወደ ኒውዮርክም ይወስድናል። ኒውዮርክ ላይ በጎ ፈቃደኞች ዩክሬናውያን ስደተኞች የሕክምና አገልግሎት እንዲያገኙ በመርዳት ላይ ናቸው። በሀገራቸው የሚካሄደውን ጦርነት ሸሽተው ወደ ዩናይትድ ስቴትስ ለፈለሱ ዩክሬናውያን የጤና አገልግሎት ማግኘት ከፈተናዎቹ ትልቁ ነው ተብሏል። ወደ ኒውዮርክ የመጡ ስደተኞችን ለመርዳት የበጎ ፈቃደኞች የተሰባሰቡበት ቡድን ዩክሬናውያኑን የሕክምና አገልግሎት የሚያገኙበት የጤና አገልግሎት ትርኢት አዘጋጅቷል። እንደሚከተለው አቀርበዋለሁ። ዩሊያ ግላድሬንኮ ለዩክሬናውያን የተባበረ በተባለው የዩናይትድ ስቴትስ የስደተኞች ፕሮግራም መሠረት ከጥቂት ሳምንታት በፊት ነው ወዲህ ወደ ኒውዮርክ የመጣችው። ግላዲሬንኮ የሰባት ወር ነፍሰ ጡር ናት። ዩክሬንን ለቃ ከመውጣቷ ጥቂት ቀደም ብሎ በእርግዝና ወቅት የሚከሰት የስኳር ህመም እንዳደረባት አወቀች። የጤና መድህን ዋስትና ለማግኘት ጊዜ አላገኘሁም። ለዚህ ነው ወደዚህ ስፍራ የመጣሁት። ልጄ ወደ አሜሪካ ያደረገውን ረጅም ጉዞ እንዴት እንደተወጣው ማወቅ ፈልጌ ነበር። ይህ ዩክሬንን እንርዳ የተባለ የበጎ አድራጎት ድርጅት ትራንስአትላንቲክ የሕክምና መረዳጃ ከተባለ ተቋም ጋር በመተባበር። ወደ ኒውዮርክ ከተማ ለመጡ ዩክሬናውያን የጤና አገልግሎት የተሰናዳ ሦስተኛ ዙር የጤና አገልግሎት መስጫ ትዕይንት ነው። የበጎ አድራጎት ተቋሙ በጽንስና የማኅፀን ሐኪሙ ዶክተር ሻውን ዩኒየቭ እንደ አውሮፓውያን የዘመን አቆጣጠር በ2016 ነው የተመሠረተው። በምዕራባዊ ዩክሬኗ የሊቪቭ ከተማ ውስጥ የተወለዱት ዶክተር ዩናይቭ ገና ጨቅላ ሕፃን ሳሉ ነበር ወላጆቻቸው ወደ ዩናይት ስቴትስ የፈለሱት። ገንዘብና ቁሳቁሶችን ማሰባሰብ በተመለከተ ልናደርግ የምንችለው ውስን መሆኑን ተገነዘብን። በአንጻሩ ቁጥራቸው ከፍ ያለ ሰዎች ምንም አይነት የሕክምና እንክብካቤ ሳያገኙ ወደ ዩናይትድ ስቴትስ እየገቡ መሆናቸውንም ተረድተናል። እንደ ድርጅቱ ሠራተኞች ገለጣም ተንቀሳቃሽ ክሊኒኩ በተከፈተ ቁጥር ከ40 እስከ 50 የሚሆኑ ሰዎች የሚረዳቸው ሐኪም ፍለጋ ወደዚያ ይመጣሉ። ዩኔቭ እንዳስረዱትም አብዛኞቹ ወደ ክሊኒኩ የሚመጡት ስደተኞች በከፍተኛ የደም ግፊት፣ በስኳር ህመምና አስም የመሳሰሉ ስር የሰደዱ የህመም ዓይነቶች የሚጠቁ በዕድሜ የገፉ በዕድሜያቸው የገፉ ስደተኞች ናቸው። እናም በፍጥነት መድኃኒት ማግኘት ያለባቸው ሰ የጤና አገልግሎት ዋስትና ሽፋን እስኪኖራቸውና ቋሚ የዩናይትድ ስቴትስ ነዋሪ እስኪሆኑ ድረስ አነስተኛው ልንሰጣቸው የምንችለው ነገር ለተወሰነ ጊዜም ቢሆን ሊረዱበት የሚችል መድኃኒት ነው። ኦክሳና ማሊኖቭስካ ከአንድ ዓመት በፊት ነው ከዩክሬን ወደ ዩናይት ስቴትስ የመጡት። ዛሬ የጤና መድን ሽፋን ወይም አገልግሎት ያገኛሉ። ይሁንና የዩናይት ስቴትስን የጤና አጠባበቅ ሥርዓት በቅጡ ለመረዳትና ሐኪሞቻቸውን በእንግሊዝኛ ለማነጋገር አሁንም ያዳግታቸዋል። ል ቋንቋውን ከሚያውቁ ዩክሬናውያን ዶክተሮች ጋር መነጋገር ፈልጋለሁ። አሜሪካዊ ዶክተሮች ስጋቶቻችንን በተለየ መልኩ ነው የሚያዋቸው። እዚህ የተለየ አቀራረብ ነው ያላቸው። ነፍሰ ጡሯ ዩሊያ ግላድሬንኮ በዩናይቭ እና በባልደረቦቻቸው ለመረዳት ወደዚያ መምጣቷ በጣም ጥሩ ስሜት እንዲያድርባት ማድረጉን ትናገራለች። ዶክተሮቹ ልጄን መረመሩ፣ የልብ ትርታውን አዳመጡ፣ ከዩክሬን ያመጣኋቸውን የሕክምና መረጃዎች ተመለከቱ፣ ቀጣዩ እርምጃዬ ምን መሆን እንዳለበትም ነገሩኝ። We're planning to help her gain insurance through one of the Medicaid HMOs. Um, <laughs> ዩክሬንን እንርዳ ከተባለው የበጎ አድራጎት ድርጅት የሚያገለግሉት የበጎ ፈቃደኞች ገና ድሮ ስለሚቀጥለው የሕክምና ትርኢት ወይም አገልግሎት ማቀድ ጀምረዋል። እናም ዩክሬናውያኑ ስደተኞች የእነርሱን እገዛ እስከፈለጉ ድረስ በበጎ ፈቃድ አገልግሎታቸው የሚገፉበት መሆኑን ተናግረዋል። ክቡራትና ክቡራን አድማጭ ተመልካቾቻችን የመጽሔቱ የትንታኔ ርዕሶች ይቀጥላሉ። አሁን ደግሞ ተከታዩ ወደ ጋዛ ይወስደናል። አገሮች ለጋዛ እርዳታ በማቋረጣቸው ከፍተኛ ረሃብ አስግተዋል ነው የሚለው የተባበሩት መንግሥታት ድርጅት የእርዳታና ስራዎች ተቋም። እስራኤል ላይ በደረሰው የሐማስ የሽብር ጥቃት እጃቸው አለበት ተብለው የተከሰሱትን በርካታ ሰራተኞቹንም ከስራ እስራኤል ዩናይትድ ስቴትስን ጨምሮ በርካታ ሀገራት ለተቋሙ የሚሰጡትን የገንዘብ ድጋፍ ለማቆም ያሳለፉትን ውሳኔ አድንቃለች። ይህ በጋዛ በቀጠለው ጦርነት ሳቢያ ምግብ ለማግኘት ጥረት በሚያደርጉት ፍልስጤማውያን ላይ ምን አይነት ተጽዕኖ እንደሚያሳድር ስጋት እየፈጠረ ነው። ቬሮኒካ ባልደራስ ኤግሊያስ ተከታዩን አጠናቅላለች። ደረጀ ደስታ እንደሚከተለው ያቀርበዋል። Calling for the release of hostages, Israeli protesters gathered again Sunday at the Karim Shalom border crossing and temporarily blocked humanitarian aid into Gaza. Palestinians have been scrambling to get sacks of flour as the United Nations warned some areas face famine. ስሙ እንዳይገለጽ የጠየቀ ከተፈናቀሉት ፍልስጤማውያን አንዱ ስለ ሁኔታው ለሮይተርስ ተናግረዋል። ይህ እንግዲህ ለሰባት ሰዎች የተሰጠ ነው። ምን ያህል ትንሽ እንደሆነ ተመልከት። ዋጋው አምሳ ሸከልስ ነው። ከሁለት ነጥብ ሶስት ሚሊየን የጋዛ ሕዝብ ውስጥ ሁለት ሶስተኛውን የመርዳት ኃላፊነት ያለበት የተባበሩት መንግስታት የእርዳታና ስራዎች ተቋም አሁን የራሱ ችግር ገጥሞታል። አስራ ሁለት የሚሆኑት ሰራተኞቹ እንደ አውሮፓ አቆጣጠር ህዳር ሰባት አንድ ሺህ ሁለት መቶ ሰዎች በተገደሉበትና ሁለት መቶ አርባ ያህሉ ታግተው በተወሰዱበት እስራኤል ላይ በደረሰው የሐማስ የሽብር ጥቃት እጃቸው አለበት ተብለው ተከስሰዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ትናንት እሁድ በሰጡት መግለጫ ብዙዎቹ ተከሳሾች ከሥራ መባረራቸውና ምርመራ እየተካሄደ መሆኑን አረጋግጠዋል። በተጨማሪም ዩናይትድ ስቴትስን ጨምሮ ቢያንስ ዘጠኝ አገራት ለተቋሙ የሚሰጠውን የገንዘብ ድጋፍ ለማቆም ያስተላለፉትን ውሳኔያቸውን ዳግም እንዲያጤኑ ጠይቀዋል። የአረብ ሊግ ቋሚ ተወካዮች ስለ ጉዳዩ ለመምከር በካይሮ አስቸኳይ ስብሰባ ተቀምጠዋል። በአረብ ሊግ የፍልስጤም ቋሚ ተወካይ የሆኑት አምባሳደር ሞሐናድ አክሎግ እንዲህ ይላሉ። ጀሚዕ አድዋል መስኡላ አገሮች ለተባበሩት መንግስታት ድርጅት የእርዳታና ስራዎች ተቋም የሚያደርጉትን የገንዘብ ድጋፍን የመቀጠል ኃላፊነት አለባቸው። የማይጣጣም መስፈርቶችን ከመተግበር መቆጠብ፣ የተቻኮለ እርምጃ ከመውሰድ መቆጠብ አለባቸው። በተባበሩት መንግስታት ድርጅት የእስራኤል አምባሳደር ጊላድ ኤርዳን ትናንት እሁድ በሰጡት ማስጠንቀቂያ አጠቃላይ ምርመራው ከመጠናቀቁ በፊት ለመንግስታቱ የእርዳታና ስራዎች ተቋም የገንዘብ ድጋፍ መስጠታቸውን የሚቀጥሉ ሀገራት ገንዘባቸውን ለሽብርተኝነት ሊውል እንደሚችል ማወቅ አለባቸው ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ታጋቾቹን ወደ ቀድሞ ሁኔታቸው ለመመለስ የበለጠ ጥረት እንዲያደርጉና የእስራኤል አመራሮች ከስልጣን እንዲነሱ በመጠየቅ በአገር ውስጥ ተቃውሟቸውን እያሰሙ ያሉትን ለማግባባት ጥረዋል። የሐማስን ጥያቄ ብቻ ያጠናክራል፣ ጥያቄዎቻቸውን ይጨምራል እና ሁላችንም የምንፈልገውን ግብ ያርቃል። ሁላችንም የታጋቾች ሁሉ መመለስ እንፈልጋለን እስራኤል በጋዛ የሐማስ ታጣቂዎችን ኢላማ ማድረጓን ስትቀጥል የካታር የእስራኤል የዩናይትድ ስቴትስ እና የግብፅ ተወካዮች አዲስ የተኩስ አቁም ስምምነት ለማድረግና ተጨማሪ ታጋቾችን ለማስፈታት በመጪው እሁድ እንደሚገናኙ ተነግሯል በሐማስ የሚመራው የጋዛ ጤና ጥበቃ ሚኒስቴር በእስራኤል ጥቃት እየደረሰ ያለው የዜጎች ሞት ከ26 ሺህ በላይ መድረሱን አስታውቀዋል ደረጀ፣ ደስታን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማዊ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈውን የሰኞ ምሽት ዝግጅታችን ነው። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ሁለተኛው አጋማሽ ነው የምንሸጋገረው። ቀዳሚው ጤና ነው። ከዓመታት በፊት ኢትዮጵያ ውስጥ የበርካታ ሰዎችን ሕይወት የቀጠፈው ኤች አይ ቪ ኤድስ አሁንም በወረርሽኝ መልክ እንዳይከሰት ስጋት አሳድሯል። በተለይ በወጣቶች ዘንድ የሚታዩ የሱስ ተጋላጭነት መጨመር የወሲብ ጓድና ጓደኛ ማብዛትና ለኤች አይ ቪ ኤድስ ይሰጥ የነበረው ትኩረት መቀነስ ለቫይረሱ ስርጭት መጨመር ምክንያት እየሆኑ መምጣታቸውን የጤና ሚኒስቴር አመልክቷል። ስመኝሽ የቆየ ቫይረሱ በወጣቶች ዘንድ ስላለው ስርጭትና የመቆጣጠሪያ እንቅስቃሴዎች ዙሪያ ተከታዩን አሰናድታለች። ባለፉት አመታት ኤች አይቪ ኤድስ በዓለም አቀፍ ደረጃ ሚሆን በሀገር ደረጃ በከፍተኛ ሁኔታ ቢቀንስም አሁንም በዓለም ላይ አሳሳቢ ከሚባሉ ወረርሽኞች አንዱ ሆኖ ቀጥሏል። የተባበሩት መንግስታት ድርጅት በዚህ አመት ይፋ ባደረገው ሪፖርት ከሳህራ በታች ባሉ የአፍሪካ ሀገራት አዲስ በቫይረሱ የሚያዙ ወጣት ሴቶችና ታዳጊዎች ቁጥር በከፍተኛ መጠን መጨመሩን አመልክቶ አፍሪካ የቫይረሱ ማዕከል ሆና እንድትቀጥል እንዳደረጋት አስታውቋል። በኢትዮጵያም ቫይረሱን ስርጭት ከአንድ ከመቶ በታች ማውረድ ቢቻልም እንደ ጋምቤላና አዲስ አበባ ባሉ አካባቢዎች ግን የቫይረሱ ስርጭት ከ 3 ነጥብ አምስት ከመቶ በላይ ሆኖ መቀጠሉን በጤና ሚኒስትር የኤችአይቪ መከላከልና መቆጣጠር መሪ ስራ አስፈጻሚ አቶ ፈቃዱ ያደታ ይገልጻሉ። እንግዲህ ከፍተኛ ስርጭት ያለው ጋምቤላ ክልል ነው። ከዛ አዲስ አበባ ነው። ዋናው ምክንያት ምንድን ነው? ይህ ጋምቤላው ከባህላዊና ከ ጎጂ ልማዳዊ አሰራሮች አሉ። ከነዚህ ጋር በተያያዘ አንዳንድ የኤች አይቪ ስርጭትን ሊያፋፍሙ የሚችሉ ሁኔታዎች አሉ። በተለይ የወንዶች ግርዛት አንዱ ችግር ነበር እና እዛ ላይ እኛ በተቻለን መጠን ልዩ የሆነ የትግበራ ስትራቴጂ ቀርጸን እየሰራንበት እንገኛለን። አዲስ አበባ ደግሞ የሀገሪቷ ትልቋ መዲና ናት። የተለያየ አርቲፊሻል አርባናይዜሽን አለ። የሶሽ ኢኮኖሚክ ዲፍሬንሶች አሉ በተለያየ ምክንያት የሴተኛ አዳሪዎች ብዛት አሉ እና ብዙ የሪስኪ ብሄሮች ስላሉ ዩኒቨርሲቲዎች ያሉበት የተለያዩ የንግድ ቀጠናም ስለሆነ አዲስ አበባ ውስጥ ከፍ ይላል። ኢትዮጵያ ውስጥ በየአመቱ አዲስ በቫይረስ የሚያዙ ሰዎች ቁጥር ከ ከስምንት ሺህ ሲበልጥ በአመት አስራ አንድ ሺህ ሰዎች በበሽታው እንደሚሞቱ የጤና ሚኒስቴር መረጃ ያሳያል። ከነዚህ ውስጥ አብዛኞቹ ወጣቶችና አፍላ እድሜ ላይ የሚገኙ ልጆች መሆናቸውን አቶ ፈቃዱ ይናገራሉ። በተለይ ትምህርት ቤት ውስጥም ጭምር ያሉ እናም ደግሞ ስራ አጦች ውስጥ በሚፈልገው ልክ እየቀነሰ አለመሆኑን ነው ያየነው እንጂ አልጨመረም። ነገር ግን ከአዳልቶች ጋር ኮምፔር አድርገን በምናይበት ጊዜ አስራ አምስት እስከ ሃያ ዘጠኝ አመት መካከል ያሉ ወጣቶች ትልቅ ኮንትሪቢሽን አላቸው። በዚህ አዲስ የምያዝ ምጣኔ ውስጥ ወጣቶች ለቫይረሱ የበለጠ ተጋላጭ ለመሆናቸው የተለያዩ ምክንያቶች አስተዋጽኦ እንደሚያደርጉ አቶ ፈቃዱ ይናገራሉ። ከነዚህ ውስጥ አንዱ በተለይ በሽታውን እንደሌለ አድርጎ እስከ ማሰብ የደረሰ መዘናጋት መሆኑን ያሰምሩበታል። ኤች አይ ቪ ጋር ሰው ኖርማሊ መኖር እንደሚችል የኤችአይቪ ፖዚቲቭ ሆኖ ከኤችአይቪ ነጻ የሆነ ጀነሬሽን ማፍራት እንደሚችል፣ ፕሮዳክቲቭ ሆኖ ሰርቶ መኖር እንደሚችል ደረጃ ላይ መድረሳችን አዲሱ ጀነሬሽን እንዲዘናጋ ያደረገ ይመስለኛል። በፊት ኤች አይቪ ምን ያክል ሰውን እንደሚጎዳ ሰዎች ታሞ ምን ያክል እንደሚማቀቁ፣ እናም ደግሞ የሞቱ ምጣኔ፣ በየቀኑ ቀብር እንደነበረ ሰዎች ትሮማታይዝ ዶሮ በጣም ይከላከሉ ነበር እና አሁን ላይ ያለ ግን የአሁኑ ጀነሬሽን ምናልባት በትምህርት ቤት እና በሚዲያ ካልሰማ በስተቀር አይቶ ተቃጥሎ ስላላየ አንድ እሱ ነው። ሌላው አቶ ፈቃዱ ለስርጭቱ ምክንያት አድርገው የሚገልጹት የበይነ መረብና የማህበራዊ ሚዲያ ትስስር ገጾችን ነው። በኢትዮጵያ የተለያዩ አካባቢዎች ከተስፋፉት ጫት ቤቶች፣ ሺሻ ቤቶች፣ ማሳጅ ቤቶችና አደንዛዥ ዕጾች ጋር ተደምሮ ማህበራዊ ሚዲያዎች ወሲብ ነክ መረጃዎችን ያለ ገደብ ማሰራጨታቸው ወጣቶችን ለልቅ የግብረ ስጋ ግንኙነት ያጋለጡ ሲሆን ለቫይረሱ ስርጭት መጨመር አስተዋጽኦ ማበርከታቸውን ነው አቶ ፈቃደም ያስረዱት። ዘመኑ ያፈራው ይህ ግሎባላይዜሽን የሶሻል ሚዲያው በጣም አጋላጭ ነው የሚል እምነት አለኝ። ምክንያቱም ኢንተርኔት አክሰሶች አሉ። ያንን በማየት በጣም ታዳጊና ፒዩር የሆኑ ካንትሪዎች ደግሞ አመዛዝኖ ስለማያዩት ያዩትን ሁሉ ነገር ሆኖ መገኘት ኢዝሌንትን ስለሚሆናቸው ይህ ከትዳር በፊት ወይ ደግሞ ከጋብቻ በፊት ራስን ገድቦ የመኖር ወይ ደግሞ አንድ ለአንድ የመታቀብ የመሳሰሉት ችግር ይመስለኛል። ድሮ የኢትዮጵያ ባህልም የኢትዮጵያ የእምነት ዶክትሪንም እናም ደግሞ የአባቶች እምነት ከጋብቻ በፊት የገብስጋ ግንኙነት በጣም የተከለከለ የሚወገዝ ነው። አሁን ግን ችላ የተባለ እንደ ዘመናዊነት የተወሰደ የሚመስል ሁኔታዎች አሉ። ኢቨን እርግዝናን በሚፈሩት ልክ ኤችአይቪን አይፈሩም የሚል መረጃዎች አሉ። የተባበሩት መንግስታት ድርጅት ሪፖርት የስርጭቱ መጠን ከወንዶች ጋር ሲነጻጸር በተለይ በወጣት ሴቶችና ልጃገረዶች ዘንድ በሰባ አንድ ከመቶ ከፍ ያለ መሆኑን አስታውቋል። በተለይ በምስራቅና ደቡብ አፍሪካ የሚኖሩ እድሜያቸው ከአስር እስከ አስራ ዘጠኝ በሚሆኑ ልጃገረዶች ዘንድ ያለው የኤችአይቪ ስርጭት በቀውስ ደረጃ ላይ መሆኑንም አመልክቷል። ዩናይትድ ስቴትስ በሚገኘው ጆርጅ ታውን ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑትና በኤች አይቪ ኤድስ ወረርሽኝ ዙሪያ በርካታ ጥናቶችን ያካሄዱት ዶክተር ሰብለ ካሳዬ በተለይ ወጣት ሴቶች ልጆች ለቫይረሱ ተጋላጭ የሆኑበትን ምክንያት ያስረዳሉ። ለዛ አስተዋጽኦ የሚያደርጉ በርካታ ምክንያቶች አሉ። በመጀመሪያ ደረጃ የእድሜ እኩዮቻቸው ምርመራ በማድረግ በደማቸው ውስጥ ኤች አይቪ መኖር አለመኖሩን የማረጋገጥ ልማድ ከሌለ ቫይረሱ በቀላሉ ይሰራጫል። ምርመራ በቅድሚያ ልናደርገው የሚገባው ቁልፍ ነገር ነው። አንዳንዴ ተራ የሚመስሉንን ነገር ግን በጣም ጠቃሚ የሆኑ ልማዶችን በማስቀጠል ዙሪያ ትኩረት ማድረግ ይኖርብናል። ሌላው ወጣት ሴቶች ወደ ወሲብ እንዲገቡ የሚያደርጋቸውን ማህበራዊና ባህላዊ ሁኔታዎች ለማስተዋልም አስፈላጊ ነው። ከወሲብ በፊት ማድረግ ስላለባቸው ጥንቃቄዎች ያውቃሉ ራሳቸውን መጠበቅ ይችላሉ ወይ ወይስ ከቁጥጥራቸው ውጪ በሆነ ሁኔታ ነው የሚፈጽሙት? የገንዘብ ጥያቄ አለባቸው የሚሉት ሁሉ ተጋላጭነታቸውን የሚጨምሩ ጉዳዮች ናቸው። ስራ አጥነትና ሌሎች ማህበራዊና ኢኮኖሚያዊ ተግዳሮቶች ወጣቶችን ለኤች አይ ቪ ኤድስ ተጋላጭ የሚያደርጉ ተጨማሪ ተግዳሮቶች መሆናቸውን የሚገልጹት አቶ ፈቃድም ስርጭቱ ካለ ቫይረሱ መልሶ በሀገር ደረጃ ወረርሽኝ ሊሆን የሚችልበት ሁኔታ መኖሩን ያሰምሩበታል። ሀገራችን በተለያዩ ምክንያት የስራ አጥነት ችግርም እንዳለ ያም ሁሉ የማህበራዊና ኢኮኖሚያዊ ችግሮች ወደ ሴክሹዋል ትራንዛክሽን፣ ወደ ኮመርሻል ሴክስ ወርኪንግ እና ወደ ተለያዩ ችግሮች ሊከት የሚችል መረጃዎች አሉ። ስለዚህ እኛ አሁን ጣቶች ውስጥ ትራንስሚሽኑ ካለ ተመልሶ ወረርሽኝ የማይሆንበት ምክንያት ስለሌለ በትጋት ለመስራት እና ዋና በፕሮሪቲ ፖፑሌሽን ብለን አይደንቲፋይ አድርገን በናሽናል ስትራቴጂክ ፕላን ውስጥ ነድፈን እነዚህ ሀይ ሪስክ አዶሌሰንት ገልስ እንደ ያንግ ውሜኖች ላይ እየሰራን እንገኛለን ማለት። ሌላው ለኤች አይቪ ኤድስ ስርጭት መጨመር ምክንያት ሆኖ የሚጠቀሰው በተለያዩ አካባቢዎች የተካሄዱና የቀጠሉ ግጭቶች ናቸው። በተለይ በጦርነት ወቅት የሚደርሱ መደፈሮች የቤት ውስጥ ጾታዊ ጥቃቶች እና የጤና ተቋማት ተደራሽ ለመሆን ለቫይረሱ ተጋላጭነትን እንደሚጨምሩ ዶክተር ሰብለ ያስረዳሉ። So definitely uh, violence of any kind, uh, rape, intimate partner violence, አስገድዶ መድፈር ወይም ከቅርብ አጋር የሚደርስ ጥቃትን ጨምሮ ማንኛውም በጦርነት አውድ ውስጥ የሚደርስ ጥቃት ለኤች አይቪ ቫይረስ ያለውን ተጋላጭነት ይጨምራል። ምክንያቱም ግጭት ከአዲስ ተጋላጭነት በተጨማሪም የሕክምና ፕሮግራሞችና የቫይረሱን ስርጭት ለመከላከል ይሰሩ የነበሩ ስራዎችን ሁሉ ያስተጓጉላል። ከቫይረሱ ጋር የሚኖሩ ሰዎችም ሕክምናቸው ይቋረጣል፣ ቫይረሱንም ሊያስተላልፉት ይችላሉ። ይሄ ወረርሽኙ እንዲባባስ ያደርጋል። በኢትዮጵያም በትግራይ በአማራ በኦሮሚያና በሌሎች አካባቢዎች ግጭቶች ያስከተሏቸው ጾታዊ ጥቃቶች፣ የጤና ተቋማት ውድመትና ተደራሽነት ከኤች አይቪ ኤድስ ጋር ተያይዘው የሚሰጡ አገልግሎቶችን አስተጓጉሏል። ሆኖም አቶ ፈቃደ እንደሚሉት የጤና ሚኒስቴር እንደዚህ አይነት ግጭቶች ሲነሱ ችግሩን ለመቆጣጠር አስቀድሞ የሚዘጋጅ በመሆኑ ችግሩን መልሶ መቆጣጠር እንደቻለ ያስረዳሉ። በየወሩ መጥቶ የሚወስዱትን ለየሶስት ወር መድኃኒታቸውን ወስዶ ለየት ያለ የጤና ተቋም ክትትል የሌላቸው ተገልጋዮች ለሶስት ወር፣ ለስድስት ወር ቆይቶ እንዲመጡ የማድረግ በዛ ምክንያት ብዙ ችግሮችን ለማለፍ ተችሏል። ከዛም በዘለለም ደግሞ የኢንፍራስትራክቸሮች መጎዳት፣ ፈርኒቸሮች መጎዳት፣ የመድኃኒቶች መጎዳት እና ኢቨን እዛ የሚሰሩ የጤና ባለሙያዎችም ከዛ መለየት ጋር ተያይዞ ለተረበሹ አገልግሎቶች ቤዝ ላይን አሴስመንት ተሰርቶ ሪስቶሬቲቭ የሆነ ሜጀርመንቶች ተወስዶ በአግባቡ ለመመለስ ችለናል። እንደዛውም ደግሞ ባለፈው ትግራይ ክልል ላይ ሌትሊ በአይካፖች እና በተለያዩ አጋር ድርጅቶች ቤዝ ላይኑን አጠምተን በዛ አግባብ የቴስቲንግን ጀንደር ቤዝድ ቫዮለንሶችን ማኔጅ ለማድረግ ከዛም ደግሞ የትሪትመንት እንደ ኬራዎች በየአግባቡ ስለሰራን በተቻለ መጠን ካሉ ጤና ፕሮግራሞች ኤች አይ ቪን ሪስቶር እና ሪዚዩም ለማድረግ ተችሏል። እስካሁን በተሰሩ ኤች አይቪ ኤድስን የመከላከልና የመቆጣጠር ስራዎች ጥሩ ውጤት መመዝገቡ በኤች አይቪ ቫይረስ ታሞ የሚማቀቅ ሰው እንዳይኖር፣ በበሽታው የሚሞቱ ሰዎች ቁጥርም በከፍተኛ ሁኔታ እንዲቀንስ፣ የኤች አይቪ ኤድስ ስርጭት ምጣኔ ሀብትም እንዲቀንስ ረድቷል። በቫይረሱ የተያዙ ሰዎችም ቀደም ሲል ላወሳሰድ አስቸጋሪ በሆነ መልኩ ብዙ መድኃኒቶችን ከመውሰድ በቀን አንድ ክኒን ብቻ በመውሰድ ከቫይረሱ ጋር ከመኖር ባለፈ በሽታው ወደ ሌሎች ሰዎች እንዳይተላለፍ ማድረግም ተችሏል። ዶክተር ሰብለ እንደሚሉት አሁን እየተደረጉ ባሉ ጥናቶች ደግሞ መድኃኒቱን በሁለት ወይም በስድስት ወር አንዴ መውሰድ የሚያስችሉ ግኝቶች ላይ እየተደረሰ ነው። ኤች አይቪ እንዳይይዝ የሚሰጥ ክትባት ወይም ኤች አይቪ ከያዘ በኋላ የሚፈውስ መድኃኒት ግን እስካሁን አልተገኘም። በመሆኑም የሕክምና መሻሻሎቹ ሕብረተሰቡን በተለይ ወጣቶችን ሊያዘናጉ እንደማይገቡና ራሳቸውን ከቫይረሱ እንዲጠብቁ አቶ ፈቃደ ይመክራሉ። ሳይለንት ኪለር ነው ኤች አይ ቪ። ምክንያቱም ሰው እንደተያያዘ ስለማይታመም መች እንደተያያዘ ስለማያቅ እና ከማን እንደተያያዘም ስለማያቅ ጫንቀው ላይ ከወጣ በኋላ ስለሚያገኘው አሁን ያለው ወጣት ማንንም ባያምን ለማንኛውም አይነት የግብረ ስጋ ግንኙነት ሲጋለጥ አስገዳጅ ሆኖ ከተገኘ በኮንደም መጠቀም፣ አለዛ ግን ከጋብቻ በፊት መቆጠብ፣ አንድ ለአንድ መወሰን በጣም አስፈላጊ ነው የሚል እምነት አለኝ። ማንኛውም ወጣት በሚያደርገው ሁሉ ግራና ቀኝ አይቶ ራሱን ቢጠብቅ ማሳሰብ እወዳለሁ። በጤና ጥበቃ መረጃ መሠረት በአሁኑ ወቅት ኢትዮጵያ ውስጥ ከ610 ሺህ በላይ ዜጎች ከቫይረሱ ጋር የሚኖሩ ሲሆን ከ500 ሺህ በላይ የሚሆኑት ደግሞ የጸረ ኤች አይ ቪ መድኃኒት ይወስዳሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን ለግሩም የጤና ዝግጅቷ አመሰግናለሁ። ክብራትና ክቡራን አድማጭ ተመልካቾቻችን አሁን ቀጣዩ አፍሪካ ነክ ርዕሶች ነው። የአፍሪቃን ገበሬዎችና የምግብ አዘጋጆች በተለይ ባለፉት ቅርብ ዓመታት ውስጥ እየታየ ያለው የአየር ንብረት ለውጥ ጎድቷቸዋል ሲል ይንደረደራል አፍሪቃ ነቅ ርሶች። ይህም የምግብ አምራች ገበሬዎችን ብቻ ሳይሆን የምግብ አዘጋጅ ኩባንያዎች የሚያስፈልጋቸው አቅርቦት ከጊዜ ወደ ጊዜ አስተማማኝነት እንዲያጣ እያደረገ መሆኑ ነው የተመለከተው። በአፍሪቃ ሀገሮች የምግብ ዋስትና ዙሪያ የሚሰራ አንድ ድርጅት እንደሚለውም የአፍሪቃ ገበሬዎችና በምግብ ዝግጅት ላይ የተሰማሩ ኩባንያዎች ከተሰበሰበ በኋላ ተበላሽቶ የሚወድቀውን ምግብ ምርት ለመቀነስ ከአየር ንብረት ለውጡ ጋር መለማመድ እንዲሁም የተሻለ የመሠረተ ልማት ለመፍጠር ጥረት እያደረጉ ናቸው። መሐመድ ዩሱፍ ከናይሮቢ ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታየ ለአፍሪቃ ነግሶች እንደሚከተለው አቅርበዋለች። ባለፉት ዓመታት ዓለም አቀፍ ድርጅቶች ከዘርፉ አዋቂ ባለሙያዎችና ከምግብ አዘጋጅ ኩባንያዎች ጋር በመተባበር እየተለዋወጠ ባለው የአየር ንብረትና በየጊዜው እየተቀየረ በሚገኘው ቴክኖሎጂ ገበሬዎች ምርታቸውን ስለሚያሳድጉበት መንገድ ለማስተማር ሲንቀሳቀሱ ቆይተዋል። በእንግሊዝኛ መጠሪያው ፓርትነርስ ኢን ፉድ ሶሉሽንስ የተባለ ግብረ ሰናይ ድርጅት እንዳለው በእነዚህ ጥረቶች እየተጠቀሙ ያሉት የአፍሪካ የምግብ አዘጋጅ ኩባንያዎች ውጤቱን ማየት ጀምረዋል። ባለፈው እንደ አውሮፓውያን አቆጣጠር 2023 ዓመተ ምህረት ከድርጅቱ ጋር በመተባበር የሰሩ ከሁለት መቶ የሚበልጡ የአፍሪካ የምግብ አዘጋጅ ኩባንያዎች በገበያቸው በሰራተኛቸው ኃይልና ከገበሬው በሚያገኙት የምርት አቅርቦት ረገድ እድገት ማስመዝገባቸውን ድርጅቱ በቅርቡ ያወጣው ሪፖርት ያሳያል። ኬንያ የሚገኘው ትሮፒካል ለሽ የተባለው የፍራፍሬ ጭማቂ አምራች ኩባንያ ባለፉት አስር ዓመታት ከግብረሰናዩ ድርጅት ድጋፍ ካገኙት ኩባንያዎች መካከል አንዱ ነው። የትሮፒካል ለሽ ዋና ስራ አስኪያጅ አድራሻ የኩባንያው ገቢ በ15 ከመቶ ማደጉን ገልጸዋል። የተጠቃሚውን ፍላጎት ለማሟላት በየጊዜው እስከ አስር የሚደርሱ ጊዜያዊ ሰራተኞችን እንቀጥራለን ሲሉም አክለዋል። ለኩባንያቸው እድገት አንዱ ምክንያት የአካባቢው ገበሬዎች ምርት በመጠንም በጥራትም ማደጉ እንደሆነ ነው የትሮፒካለሽ ኩባንያው ኃላፊ ያስረዱት። የዓለም የአየር ግለትና ዝናብ እንዲሁም የመሳሰለው ነገር ምርቱ ላይ ተጽዕኖ እያሳደረ ነው። የሆነ ሆኖ እኛ እንደምናውቀው በአጠቃላዩ ከገበሬዎች የተሻለ ጥራት ያለው አስተማማኝ የፍራፍሬ አቅርቦት እያገኘን ነው። ጥሩ ሁኔታ ላይ እንዳለ ነው የሚሰማኝ። ገበሬዎች አሁን በተሻለ የአስተራረስ ዘዴ ነው የሚጠቀሙት። ከበፊቱ በጣም የተሻለ እውቀት አላቸው። ስማርትፎን የሚባሉትን የተራቀቁ ተንቀሳቃሽ ስልኮች ይይዛሉ። የአየር ሁኔታ ለውጦችን መተንበይ፣ የአፈር ማዳበሪያ ውጤታማነት መከታተል፣ የመሳሰለውን ለማከናወን ይችላሉ። ይሄ ሁሉ ነገር በቀጥታ ገበሬውን ይጠቅማል። መሰረቱ ዩናይትድ ስቴትስ የሆነው ፒኤፍኤስ ግብረሰናይ ድርጅት እንደ ጄኔራል ሚልስ፣ ሄርሺ እና ካርጊል ከመሳሰሉ ግዙፍ የምግብ አዘጋጅ ኩባንያዎች ጋር በመተባበር ይሰራል። የአሜሪካ ኩባንያዎቹ ባለሙያዎችም በአፍሪካ ላሉ የምግብ አዘጋጅ ኩባንያዎች ስልጠና ይሰጣሉ። የንግድ ስራ ዕቅድ ማውጣትን፣ የምግብ ምርት አቅርቦትና ግዥን፣ የምግብ ደህንነትና ጥራት፣ ምርትን ደህንነቱ በተጠበቀ መንገድ ማስቀመጥ፣ ሽያጭና ማስታወቂያን በመሳሰሉ ዘርፎች ስልጠና ይሰጣሉ። ፒኤፍኤስ እንዳለው ታዲያ ድጋፍ የሚሰጣቸው ኩባንያዎች ገበያቸው በአማካይ በ20 ከመቶ አድጓል። ከገበሬዎች የሚገዙት አቅርቦት መጠንም በ50 ከመቶ ጨምሯል። ጃንሰን ኪራጉ የድርጅቱ የምስራቅ አፍሪቃ መርሃ ግብር ዳይሬክተር ናቸው። ዓለም አቀፍ የምግብ ኩባንያዎች ስለምግብ ምግብ ነክ ጉዳዮች ያላቸውን እውቀት ወደ አፍሪካ አስገብተናል መጥቀሙንም አይተናል። ለእኛም ድርጅት ለምግብ ኩባንያዎቹም በቀጥታ ድጋፍ የሚሰጡት ስምንቱ ዓለም አቀፍ የምግብ ኩባንያዎች በጥቅሉ ስምንት መቶ ዓመታት ዕድሜ የጠገበ እውቀት አላቸው። ከተቋቋምን ገና ሦስት ዓመታችን ነው ለሚል ኩባንያ ይህን እውቀታችንን እናጋራለን። በራሳቸው ተነሳስተው ለሥራው ጠቃሚ የሆኑትን ቴክኖሎጂዎች ለመማር ቢሞክሩ ምን ያህል ጊዜ ሊወስድባቸው እንደሚችል አስቡት። የፍራፍሬ ጭማቂ አምራቹ ትሮፒካለሽ ኩባንያው ስራ አስኪያጅ ሻህ በበኩላቸው ኩባንያችንን ጥራት ያለው አቅርቦት እያመረትን ለማሳደግ ስለምንችልበት መንገድ የሚጠቅም ትምህርት ከዩናይትድ ስቴትሱ ኩባንያ አግኝተናል ብለዋል። ምርቱ እንዳይበላሽ በምናደርገው ጥንቃቄ በማከማቻዎቻችን ቅዝቃዜ መረገድ ችግር ሲያጋጥመን ወይም አዲስ ምርት መጀመር ስንፈልግ በአንድ ወር ጊዜ ውስጥ ከሚመለከታቸው ባለሙያዎች ጋር ያገናኙናል። ባለሙያዎቹን እናነጋግራለን፣ ይረዱናል ነው ያሉት። በአፍሪካ ሀገሮች ያሉ የምግብ አዘጋጅ ኩባንያዎች ከአስተራረስ ዘዴዎች ጋር ከተያያዙ ችግሮች በተጨማሪ ከምርት አሰባሰብ ዘዴዎችና ከምርት ማደራጃ እንዲሁም ማከማቻዎች እጥረት ጋር የተያያዙ ችግሮች ይደቀኑባቸዋል። የተባበሩት መንግስታት የምግብና ግብርና ድርጅት ፋኦ እንዳመለከተው ከሰሃራ በታች ባሉ የአፍሪካ ሀገሮች ከፍተኛ ዋጋ ካለው የምግብ አቅርቦት ውስጥ 50 ከመቶ የሚሆነው ተመርቶ ነጋዴው እጅ ደርሶ ለተጠቃሚ እስከሚሸጥ ባለ ጊዜ ውስጥ ይበላሻል። የፒኤፍኤስ ዋና ስራ አስኪያጅ ጃንሰን ኪራጉ ሲያስረዱ ታዲያ ድርጅታቸው የአፍሪካ የምግብ አምራቾች የሚጠቀሙበት የምርት አያያዝ፣ ማጓጓዣ፣ እንዲሁም ማከማቻ እንዲሻሻል ድጋፍ በመስጠት ላይ መሆኑን አመልክተዋል። ፒኤፍኤስ ዝግጁና ጠንካራ የሆኑ ገበያዎች መኖራቸውን ማረጋገጥ ላይ አትኩሮ ይሰራል። ለአምራቾቹ ምርታቸውን በሚያቀርቡበት ገበያ ቦታ ድጋፍ በመስጠት እንረዳለን። የምግብ አዘጋጅ ኩባንያዎች ከአቅርቦት ሰንሰለቱም ውጭ ሌሎች ችግሮች ያጋጥሟቸዋል። ለምሳሌም ያህል ሙስና፣ የስራ ፈቃድ መጓተት፣ ፖሊሶች መንገድ በሚዘጉበት ጊዜ የምግብ አቅርቦት በወቅቱ ለሸማቾች ሳይደርስ መቅረት የመሳሰሉት ተግዳሮቶች ይጠቀሳሉ። ቆንጅታየን ይታየን። ለአፍሪካ ነክ ርዕስ አመስግኘ አመስግኜ ወደ ተከታዩ ቅንብር ወስዳችኋለሁ። በሰሜን ኢትዮጵያ ጦርነት ሰቆቃ ውስጥ ያለፉ ተማሪዎችን የስዕል አውደ ርዕይ የጎበኙ አዳጊዎች የጦርነቱ ቀዳሚ ተጎጂዎች ሕጻናት መሆናቸውን ጠቅሰው ግጭቶች ሁሉ በሰላማዊ መንገድ እንዲፈቱ ሲሉ ጠይቀዋል። ለአንድ ሳምንት የተጎበኘውና ዛሬ የተጠናቀቀው ይህ አውደ ርዕይ በጦርነቱ የተነሳ የተከተሉትን የሥነ ልቦና ጉዳቶች ለማስተናገድ የተገደዱት የትግራይና የአማራ እንዲሁም የአፋር ክልሎች የአንደኛ ተማሪዎች ስራዎች የቀረቡበትና በአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ የተዘጋጀ ነው። የአስቴር ምስጋናው ዘገባ ነው እንሆ። ባለፈው ሳምንት ማክሰኞ ጥር 14 ቀን 2016 ዓም በአዲስ አበባ ከተማ በተከፈተው አውደ ርዕይ የቀረቡ ስዕላት የሰሜን ኢትዮጵያው ጦርነት በተካሄደባቸው የትግራይ የአማራና የአፋር ክልሎች የስነ ልቦና ጉዳት ደርሶባቸው የነበሩ የአራተኛና አምስተኛ ክፍል ተማሪዎች እንደሆኑ ሁነቱን ያዘጋጀው የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ወይም ዩኤስኤድ ሪድቱ ፕሮጀክት ለአሜሪካ ድምጽ አስታውቋል። ባውደ ርዕዩ 56 ስዕሎች ለእይታን እንደቀረቡ የጠቀሱት የፕሮጀክቱ ዳይሬክተር ዶክተር ጣሰው ወልዴ ለጦርነቱ የነበራቸውን ስሜት በስዕል እንዲገልጹ እድሉ ከተሰጣቸው 11 ሺህ ከሚደርሱ የትግራይ የአማራ እና የአፋር ክልሎች አዳጊ ተማሪዎች መካከል ሀሳባቸው ገዢ ሆኖ የተገኙ ስራዎች ናቸው ብለዋል። የሪድቱ ፕሮጀክት የተቀረጸው በጦርነት ምክንያት ከትምህርት ቤት ርቀው የቆዩ ተማሪዎች ወደ ትምህርት ገበታቸው ሲመለሱ የተረጋጋ ስብዕና እንዲኖራቸው በሚል እንደሆነ ዳይሬክተሩ ዶክተር ጣሰው ዘውዴ አስረድተዋል። ብዙዎቹ ተማሪዎች በጦርነቱ ጊዜ በጣም ከባድ መሳሪያዎች ድምፅን እየሰሙ ተረብሸው ነበር። የሞቱ ሰዎች አይተዋል። የጎረቤቶቻቸው ሲላቀሱ ሲረበሹ አይተዋል። አንዳንዶቹ ከቤተሰባቸውም ወላጆቻቸውን፣ ወንድሞቻቸውን እና ዘመዶቻቸውን ያጠዋሉ። ስለዚህ ምንም እንኳን ወደ ትምህርት ቤት ቢመጡ የተረጋጋ አእምሮ አይደለም ይዘው የመጡት። ስለዚህ ይህንን ችግር ለማቃለል ያደረግነው ነገር ቢኖር ብዙ ነገሮች አድርገናል። አንደኛው የስፖርት መጫወቻ ቁሳቁሶችን በማቅረብ ተማሪዎች የቦዲ ሙቭመንት ቴራፒ እንዲያገኙ ተደርጓል። ሁለተኛ መምህራን በክፍሉ ውስጥ በሚያስተምሩበት ጊዜ የተለያዩ አክቲቪቲዎችን በድራማ መልክ ሊሆን ይችላል፣ በሙዚቃ መልክ ሊሆን ይችላል፣ በተረት መልክ ሊሆን ይችላል። ያንን አይነት ቴራፒ እንዲጠቀሙ ለማድረግ ስልጠና ወስደዋል። አንዱ እንደ ቴራፒ እንዲጠቀሙበት ያደረግነው እንግዲህ የቪዥዋል አርት ቴራፒ የሚባለው ነው። በስዕል በስዕል ኮሚኒኬት በማድረግ ሀሳባቸውን ፊሊንጋቸውን ኢሞሽናቸውን በስዕል መልክ እንዲገልጹ ማድረግ ነው። የገጠር መንደሮች፣ አትሌቶች፣ የፈረሱ ትምህርት ቤቶች፣ ታላቁ የህዳሴ ግድብ፣ የሰላም ምልክት የሆነችው ነጭ ርግብ፣ እናቶችና ህጻናት፣ ሴቶች ከቀረቡ ስዕላት መካከል ጎልተው ታይተዋል። ሁሉም የህብረተሰብ ክፍሎች ወደ አውደሪው ቢጋበዙም በተለይ በተመሳሳይ የዕድሜ ክልል ያሉ የአንደኛ ደረጃ አዳጊ ተማሪዎች ዋና ታላሚዎች እንደሆኑ ዶክተር ጣሰው ገልጸዋል። እና አብዛኛዎቹ ልጆች የኢትዮጵያዊነት መልእክት ያለውን እንትን ነው ስል ያደረጉት በተለይ ከጦርነት ይልቅ ወደ ሰላም የሚሄደው መልእክት በሙሉ የነገውን ጥሩነት፣ የነገውን እድገት የሚወክለው ሰላም መሆኑን ይገልጻል። ባውደሪው ላይ ያነጋገርናቸው ጎብኚዎች ተማሪዎቹ በለጋ እድሜያቸው የጦርነትን አስከፊነትና የሰላምን አስፈላጊነት ያንጸባረቁባቸው ስዕላት ናቸው ይላሉ። በአዲስ አበባ ከተማ ብሩህ ተስፋ አንደኛ ደረጃ ትምህርት ቤት እንደመጣች የምትናገረው የ15 ዓመቷ ህሊና ጥላሁን እኩዮቿ በስዕል ስሜታቸውን እንዲገልጹ የተመቻቸው እድል እንዳስደስታት ገልጻ ከስዕሎቹ ብዙ ትምህርት እንደወሰደች ትናገራለች መጀመሪያ በጣም እድሜያቸው ትንሽ ነው። የአራተኛ ና የአምስተኛ ክፍል ተማሪ ናቸው። ሁለተኛ ደግሞ የመጀመሪያ ስዕሉን ሳይተረዳት ሀሳባችንን በስዕል ማንፀባረቅ እንደምንችል ነው ማለት ነው። ጦርነት መሀል ደግሞ ወላጆች ብቻ ሳይሆኑ ልጆችም ይጎዳሉ። አሁን ብዙ ስዕሎች አሉ እዚህ ጋር ሁሉም ስዕሎች ምን ለመናገር ከሆነ ወደ ሰላም የሚወስዳቸውን መንገድ ነው የሚያሳዩ። ይህ ስዕሎ አንደኛ ነው። ዳኔ ተመችቶኛል። ምክንያቱም አንደኛ ሀሳባቸውን ገልጸዋል። ሁለተኛ አይምሯቸው ውስጥ ይዘው የሆነ ጭ ከሚፈጥርባቸው መቀመጥ ሀሳባቸውን ገልጸው የሆነ እረፍት ያገኛሉ። እሱ አንደኛ ነገር፣ ሁለተኛ ነገር ደግሞ ዘላቂ የሆነ መፍትሄ መገኘት አለበት ማለት እኛ እየኖርን ነው አለ ከቤተሰቦቻችን ጋር እኛ ለአንድ ቀን ምናምን ሌላ አክስታጎስ ጋር ሄደን የሚሰማን ስሜት እናቋል ልጆችም አላሎችም እዛ ላ እስከ መጨረሻውን ወላጅና ልጅ እየተቆራረጠ ያለ ያንን ነገር እንድንቀርፍ ደግሞ የሆነ ነገር መደረግ አለበት። ይሄንን ነገር እንዲደረግ የሆነ መልዕክት አስተላልፈለው አምስት ከዚያው ትምህርት ቤት እንደመጣ የሚናገረው ሌላው ጎብኚ ረያህን ሰልማን የአስራ አምስት ዓመት አዳጊ እና የስድስተኛ ክፍል ተማሪ ነው። ከተመለከታቸው ስዕሎች ምን እንደተረዳ ጠየቅ ነው። ይህንን ነገር የተረዳውበት መንገድ የሳሉ ስዕል የነበሩበትን ችግር እና ውስጣቸው የገባው ሀዘን ውስጣቸው የነበረውን ሀዘን ከዚህም በኋላ ደግሞ ሰላም እንደሚመጣና አዲስ ተስፋ እንዳላቸው ከዚህ ስል ተምሪያሉ። እናም ይህ ስላው ለምሳሌ ብንመለከት እዚህ ጋር እርግባ ነች። እርግባ ደግሞ የሰላም ምልክት ናት። ነገ ሰላም ሆኖ ወደ ትምህርት ቤታችን መልሰን እንማራለን ወይም ደግሞ ከእንደገና ከእንደ አዲስ ስልትን አዲስ ቤት እንጀምራለን መልዕክት ለሁለት ዓመታት ገደማ የዘለቀው የሰሜን ኢትዮጵያው ጦርነት በሶስቱ ክልሎች በሚሊየን የሚቆጠሩ ተማሪዎችን ከትምህርት ገበታ እንዲርቁ አድርጎ እንደቆየ ያወሱት የሪድቱ ፕሮጀክት ዳይሬክተር ዶክተር ጣሰው የስዕላት አውደሪው የስነ ልቦና ጉዳት ለደረሰባቸው አብዛኛዎቹ ተማሪዎች እንደ ማገገሚያ ስልት ማገልገሉን ተናግረዋል። ተማሪዎቹ የስዕል ጥበብን ተጠቅመው የጦርነትን አስከፊነትና የሰላምን አስፈላጊነት አንጸባርቀዋል ይላሉ የአብዛኛ ስራዎች ጭብጥም ትላንት ካሳለፉት ስቃይ ተነስተው ነገ ቢሆን ብለው የተመኙትን ተስፋ እንደሆነ ለጎብኚዎቹ ተማሪዎች ተገልጿል ያነጋገርናቸው አዳጊዎችን በአውደ ርዕዩ ከቀረቡ ስራዎች በመነሳት አስተያየታቸውን አካፍለውናል የወደፊት ተስፋዬ ግጭቶችን ለማስቆም ማለት ግጭቶች ምንም አይነት ለእኛ ጥቅም ስለሌለ መጎዳዳት ስለሆነ ይሄ ነገር እንዲቆም በመጀመሪያ ግጭቱ ያለበትን ሀገርና ሀገር ሳይሆን እርስ በእርስ ጦርነት ስለሆነ በዛ ሰዓት ደግሞ እርስ በእርስ በሚያደርጉበት ሰዓት ህፃን ሌላ ልጆች ሊጎዱ ስለሚችሉ ለስደት ይጋለጣሉ። እርስ በእርስ ግጭቱን መቆም አለበት። ምክንያቱም ማህበረሰቡን እየጎዳ እንጂ እየተጠቀመ አይደለም። አንዱ በዛሬው ዕለት የተጠናቀቀው የአዳጊ ተማሪዎቹ የስዕል አውደ ርዕይ ባለፉት ስድስት ቀናት ለተመልካቾች ክፍት ሆኖ ቆይቷል። ለአሜሪካ ድምጽ አስቴር ምስጋ ነው። አስቴርንም ለግሩም ዝግጅቷ አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምሽቱ የመጨረሻ ዝግጅት ሳምንታዊ ስፖርት ነው። በቀጥታ ወደዚያ ነው የምወስዳችሁ። ወርቅነሽ ኤዴሳ በኦሳካ የሴቶች ማራቶን የቦታውን ክብረ ወሰን ሰበረች። የአፍሪካ ዋንጫ አስገራሚ ገጽታዎች መንጸባረቅ በቀጠሉበት አራት ቡድኖች ወደ ፍጻሜ ሩብ አልፈዋል። ጣሊያናዊ ታዳጊ ወጣት ጃኒክ ሲነር የመጀመሪያውን የግራንድ እስላም ዋንጫ አሸንፏል። የብሔራዊ ቡድኑን አንዲት ተጫዋች ያለ ስምምነት በመሳም የተከሰሰው የቀድሞ የስፔን እግር ኳስ ፕሬዚዳንት ለፍርድ ቤት ሊቀርብ ነው የሚሉት ይገኙበታል። ኬኔዲ አባተ እንዲህ አሰናድቶታል። Oh, <music> ትናንት እሁድ በጃፓን ኦሳካ በተካሄደ የሴቶች ማራቶን ውድድር ኢትዮጵያዊቷ አትሌት ወርቅነሽ ኤዴሳ የቦታውን ክብረ ወሰን ከሁለት ደቂቃ በላይ አሻሽላ አሸንፋለች። አትሌቷ በዓለም አትሌቲክስ የፕላቲንየም ደረጃ ያለውን ይህን ውድድር ሁለት ሰዓት ከ18 ደቂቃ ከ51 ሰከንድ በሆነ ጊዜ ነው ያጠናቀቀችው። የጃፓኗ ሆናሚማ ኤዳ ከወርቅነሽ በ8 ሰከንድ ብቻ ዘግይታ ሁለት ሰዓት ከ18 ከ59 በመግባት ሁለተኛ ስትወጣ፣ የኤዥያን ክብረ ወሰንም መስበር ችላለች። በውድድ ሶስተኛ የወጣችውም ጃፓናዊት አትሌት ናት። ይህ በእንዲህ እንዳለ የዓለም አትሌቲክስ የቤት ውስጥ ውድድር ቅዳሜ በአስታና ካዛኪስታን ሲጀመር ኢትዮጵያውያን አትሌቶች በተለያዩ ርቀቶች ድልቀንቷቸዋል በ3000 ሜትር ኢትዮጵያውያኑ ሳሙኤል ተፈራና ጌትነት ዋለ አንደኛና ሁለተኛ ሲወጡ የሶስተኝነቱን ደረጃ የስዊድኑ ኤሚል ዳንኤልሰን ይዟል። በሴቶች የአንድ ማይል የቤት ውስጥ ውድድር ደግሞ ኢትዮጵያውያን ከአንድ እስከ አራት ያለውን ደረጃ በመያዝ አሸንፈዋል። ድሪቤ ወልተጂ ገላ አንበሴና አክሱማዊ ተንባኤ ከአንደኛ እስከ ሶስተኛ መውጣታቸውን የዓለም አትሌቲክስ መረጃ ያመለክታል። በኮት ዲቫር በመካሄድ ላይ ባለው የአፍሪካ ዋንጫ ወደ ሩብ ፍጻሜው ለማለፍ የሚደረጉ ፍልሚያዎች ከፍተኛ ፉክክር እየታየባቸው ነው። ቅዳሜና እሁድ በተደረጉ ጨዋታዎች አንጎላ፣ ናይጄሪያ፣ ጊኒና ዲሞክራቲክ ሪፐብሊክ ኮንጎ ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ድራማዊ ትዕይንቶች የታዩበት የትናንቱ የግብጽና የዲሞክራቲክ ሪፐብሊክ ኮንጎ ጨዋታ በሙሉ የጨዋታው ጊዜ መሸናነፍ ሳይኖር ወደ መለያ ምት ያመራ የውድድሩ የመጀመሪያ የጥሎ ማለፍ ጨዋታ ሆኗል ከ1 ያለው ሀያ ደቂቃዎች በላይ የተሻገረው የሁለቱ አገራት ፍልሚያ በፍጹም ቅጣት ምት አሸናፊው ተለይቷል። በዘጠና ሰባተኛው ደቂቃ ላይ አንድ ተጫዋች በቀይ ካርድ ያጣችው ግብጽ ጨዋታውን ወደ ፍጹም ቅጣት ምት ለማድረስ ያደረገችው ጥረት የተሳካላት ቢሆንም እንደተጠበቀችው ውጤት ማስመዝገብ ግን አልቻለችም። ሁለቱ ቡድኖች ዘጠኝ ዘጠኝ ፍጹም ቅጣት ምቶችን መጥተው ዲሞክራቲክ ሪፐብሊክ ኮንጎ ስምንት ለሰባት በሆነ ውጤት አሸንፋለች። የዲያር ኮንጎ ብሔራዊ ቡድን አሰልጣኝ ሰባስቲያን ዲዛብሬ በ የሰጠው አስተያየት የግብፅን ኳስ ማወቄ ድል እንዳደርግ ረድቶኛል ብሏል። በፍጹም ቅጣት ምት የተሻለ ልምድ ያላት የግብፅ አሰልጣኝ ሩይ ቪቶሪያ ደግሞ በጣም አዝነናል፣ ዛሬ ቀናችን አይደለም ማለታቸውን የካፍ መረጃ ያመለክታል። ትናንት በተካሄደ ሌላ ጨዋታ ጊኒ በባከነ ሰዓት የመጨረሻ ደቂቃ ባስቆጠረችው ግብ የተሻለ ግምት አግኝታ የነበረችውን ኢኳቶሪያል ጊኒን አንድ ለዜሮ አሸንፋለች። ኢኳቶሪያል ጊኒ ፌዴሪኮ ቢኮሮን በ55ኛው ደቂቃ በቀይ ካርድ ማጣቷና ያገኘችውን የፍጹም ቅጣት ምታ ለመጠቀሟ ዋጋ አስከፍሏታል። ብዙ ርቀት ይጓዛሉ ተብለው ከተጠበቁ ቡድኖች አንዱ የሆነው ካሜሩን ቅዳሜ ዕለት በናይጄሪያ ሁለት ለዜሮ ሲሸነፍ፣ አንጎላ ደግሞ ናሚቢያን ሶስት ለዜሮ በማሸነፍ ሩብ ፍጻሜውን ተቀላቅለዋል። ኬኔዲ አባተን ለግሩም ዝግጅቱ እናመሰግናለን። ቀሪውን ክቡራትና ክቡራን አድማጮች ከድረ ገጻችን ላይ ታገኛላችሁ። ቲያን ዋንግ የስቱዲዮ ድምፅ አቀናባሪያችን ነበረች። ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ነገ እንገናኝ። አሉላ ከበደ ነኝ። ደናደኑ